ካሜሮን የሰብአዊ መብቶች ረገጣን የጭካኔ እርምጃንና እስረኞችን ለማሳመን ይፈጸማል ያሉትን ሰቆቃ በመቃወም ዋና ከተማዋ ያውንዴ ውስጥ የሚገኝ ፖሊስ ጣቢያ ላይ ጥቃት አድርሰዋል የተባሉ በመቶዎች የሚቆጠሩ ሰዎችን አስራለች። በአሁኑ ወቅት ሰዎችን እየያዙ ማሰሩ የቀጠለ ሲሆን በሀገር ውስጥ የተመረቱ ብዛት ያላቸው ጠመንጃዎችና ፈንጂዎች መያዛቸውም ተዘግቧል። ሞኪ ኤድዊን ኪንዴካ አጠር ያለ ዘገባ ከያኡንዴ ያደርሶናል። ሶሎሞን ክፍሌ ያቀርበዋል። ፎርሹዋ ማርቲን ክሎድ ያኡንዴ በምትገኝበት በካሜሩን ማዕከላዊ ግዛት ከፍተኛው የፖሊስ ባለሥልጣን ናቸው። በአሁኑ ወቅት በቁጥጥር ስር የሚገኙት አምስት መቶ የሚገመቱ ወጣቶች ተይዘው የታሰሩት ከአንዳንድ የከተማዋ ነዋሪዎች በተገኙ ጥቆማዎችና የደህንነት ኃይሎች ካደረጉት ክትትል ነው ብለዋል። ፎርሷ በፈረንሳይኛ ያሉት ፖሊስ ከህዝቡ ባገኘው እርዳታ ተጠቅሟል ነው። ያውንዴን በመሰለ ከተማ ውስጥ ይህን መሰሉን ተግባር እንዲፈጸም መፍቀድ ፈጽሞ አይቻልም። ፖሊስ ከተማዋን ለማሸበር የሚፈልጉ ወጣቶች በሙሉ እየያዘ ማሰሩን ይቀጥላል ሲሉም አስረድተዋል። አብዛኞቹ ወጣቶች ተይዞ የታሰሩት በምሽት በየቤቶቻቸው ላይ በተካሄደ ወረራ ነው። አንዳንዶቹም በየጎዳናው ጥግ እንደተኙ ነው የተያዙት። በትንሹ አንድ መቶ ያህሉ ተጠርጣሪዎች ደግሞ የመታወቂያ ወረቀት የላቸውም ብሏል ፖሊስ። ቢዮላ አሪስቲድ የአርባ ዓመት ዕድሜ ያለው ነጋዴ ነው። ታናሽ ወንድሙ ታስሮበታል። ከሰላሳ በላይ የሚሆኑ ወታደሮች ከትላንት በስቲያ ማታ ሙኮሎ ወረዳ የሚገኘውን መኖሪያ ቤቱን የፈተሹት ያለ ሕጋዊ ፈቃድ መሆኑን ይናገራል። እስርአቱ ሕገ ወጥ ነው፣ የሰብአዊ መብቶችን ይጥሳል፣ ነው ያለው ነጋዴ ቢዮላ አሪስቲድ። በቅድሚያ ጉዳዩ በአግባቡ ሊመረመር ይገባል፣ ልጆቹን እየያዙ ከማሰር በፊትም የሚመሯቸው እነማን እንደሆኑ ማወቅ በተገባ ነበር ሲል አክሏል። በያውንዴ ዩኒቨርስቲ የሕግ ተማሪው ፔንዳ ጆሹ በበኩሉ በጽንፈኛው ቦኮ ሐራም የሽብር ተግባር ክፉኛ ለተጎዳችውና በሀገሪቱ ሥር የሰደደውን ችግር ለማስወገድ ተጠርጣሪ ወጣቶችን እየያዙ ማሰሩ መፍትሄ አይሆንም ሲል ያስረዳል። አሸባሪው ቡድን እንቅስቃሴውን ካሜሩን ከናይጄሪያ ጋር ከምትዋሰንበት ሰሜናዊ ጫፍ ወደ ዋና ከተማዋ ያውንዴ አስፍቶ ስለመሆኑ በቅድሚያ ምርመራ ሊካሄድ ይገባል፣ ወጣቶቹን እያፈሱ እስር ቤት ከማጎር በፊት ሲል መክሯል። አንዳንድ የያውንዴ ከተማ ነዋሪዎች በየቤቶቻቸው የጦር መሣሪያ እየደበቁ መሆናቸው የሚያሳየው ፖሊስ ኃላፊነቱን በሚገባ አለመወጣቱንና ተባባሪ መሆኑን ነው ብሏል። የጦር መሣሪያው ምንጭ የት እንደሆነ መንግሥት ሊመረምር ይገባል ሲልም አስገንዝቧል።